ኢትዮጵያና ኬንያ በሁለቱ አገሮች ድንበር ከተማ በሆነችው ሞያሌ ውስጥ በኢኮኖሚና በጸጥታ ጉዳይ ላይ የሚያተኩር ስምምነት ትናንት ተፈራረሙ። በዚህ የስምምነት ፊርማ ስነ ስርዓት ላይም የሁለቱ ሀገሮች መሪዎችና ሚኒስትሮች ተገኝተዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ የላከው ዘገባ ቀጥለው ይቀርባል። ከሶስት ሳምንት በፊት ነበር የኬንያው ዴይሊ ኔሽን ጋዜጣ የኢትዮጵያ ጸጥታ ኃይሎች የኬንያን ድንበር ጥሶ በመግባት የሶስት የኬንያ ፖሊሶች ሕይወት ስላጠፋው እርምጃ የዘገበው። ከዚያም በኋላ የኬንያ መንግስት አካባቢውን በይበልጥ ለመቆጣጠር የአገሪቱን የሰራዊት ኃይል ያሰፈረ ሲሆን በኢትዮጵያ መንግስት እርምጃ ላይም ተቃውሞውን ማሰማቱ የሚታወስ ነው። ነገር ግን በትላንትና ሁለት የሁለቱ ሀገራት መሪዎች በሁለቱ ሀገራት ድንበር ከተማ በሆነችው ሞያሌ ላይ ግምቱ ወደ 200 ሚሊዮን ዶላር የሚጠጋ ኢኮኖሚንና ጸጥታን ያካተተ ስምምነት ተፈራርመዋል። ይህም ስምምነት ለአምስት ዓመታት የሚቆይ ሲሆን በኢትዮ ኬንያ ድንበር አካባቢ አብዛኛውን ጊዜ ለሚከሰተው የጸጥታ ችግር መፍትሄ እንደሚሆንም ታምኖበታል። በፍርሚያ ስነ ስርዓቱ ላይ ንግግር ያደረጉት የኬንያው ፕሬዚዳንት ሩ ኬንያታ ስምምነቱ በሁለቱ ሀገራት የተረሳውን አካባቢ ወደ ይፋ ያወጣል ብለዋል ይገባናል በእርግጥ ይህን አካባቢ ለመለወጥ የሚደረገው ጥረት ከሩቅ ግብ የሚያደርስ ነው። በዚህ ድንበር አካባቢ ለሚኖሩ ወገኖችም ግጭት፣ ድህነትና አለመረጋጋት በጣም አስቸግሯቸዋል። ትልቁ ስራችንም በተቻለ መጠን ይህንን ግጭት በማስቀረት በዚህ አካባቢ የሚኖሩ የኬንያንና የኢትዮጵያ ዜጎች ልክ እንደ ሌሎች የሀገራችን ነዋሪዎች ሰላማዊ ኑሮ እንዲኖሩ ማድረግ ነው። እንደ ያነው የተባበሩት መንግስታት ዘገባ ከሁለት ዓመት በፊት በ2013 በተነሳው የጎሳዎች ግጭት 7 ሺህ የሚሆኑ የኬንያ ዜጎች የኬንያ ድንበር አልፈው ወደ ኢትዮጵያ ተሰደው ነበር። በስነ ስርዓቱ ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይህ ስምምነት የአካባቢው ሰዎች ሰላም እንዲያገኙ ያደርጋል ብለዋል በንግግራቸው የዚህ ፕሮግራም ጥሩነት ታሪክ በአካባቢው ነዋሪዎች ላይ ያስቀምጠውን ችግር መፍታት መቻሉ ነው። በሁለት መቶ ሚሊዮን ዶላር የሚገምተውም ስምምነት በእጋድና በተባበሩት መንግስታት ድርጅት የልማት ፕሮግራም የሚደገፍ ሲሆን በኬንያ የተባበሩት መንግስታት የልማት ፕሮግራም ተወካይ ሚስስ ዮርዳኖስ በቀለ ቶማስ ሞያሌን ወደ ዱባይ እለውጣታለን የሚል ተስፋ አዘል ንግግር ለታዳሚዎች አሰምቷል። በመገንባት ላይ የሚገኘው የመርለ ሞያሌን መንገድ ፕሮጀክትም በመጪው ዓመት 2016 እንደሚጠናቀቅ የኬንያው ፕሬዚዳንት ቶሩ ኬንያታ አሳውቀዋል። ገልሞ ዳዊት ከናይሮቢ